እግዚአብሔር አምላካችን የተመሰገነ ይሁን። የመልእክቴ ርዕስ የአይዟችሁ ምክንያቶች የሚል ነው። በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ የተመሰረተ ነው። ቅድም እያነበብኩላችሁ የመጨረሻው ምዕራፍ ቁጥር 33 እንደዚህ ይላል፣ እናንተም በእኔ ሰላም እንዲኖራችሁ እኔ ለእናንተ እነዚህን ነገሮች ነግሪያችኋለሁ። በዓለም መከራ ይኖርባችኋል ነገር ግን አይዟችሁ እኔ ዓለምን አሸንፊዋለሁ ብሎ ጌታ ኢየሱስ ተናገረና እኔ ይህንን ርዕስ የክፍል የሰጠሁት በአይዟችሁ የሚለውን ቃል ትኩረት በማድረግ የአይዟችሁ ምክንያቶች የሚል ርዕስን የሰጠሁትና ጌታ ኢየሱስ በዚህ በዮሐንስ ወንጌል ምዕራፍ 16 ላይ ምናልባት ከዚህ በፊት ሰምታችሁ እንደሆን ወይም ስታነቡ አስተውላቸዋል። ምዕራፍ ዮሐንስ ወንጌል ምዕራፍ 13፣ ምዕራፍ 14፣ ምዕራፍ 15፣ ምዕራፍ 16 ማለት 13፣ 14፣ 15፣ 16 እንደገና 17 ጌታ ኢየሱስ ሊሰቀል ተይዞ ሊሰቀል ጥቂት ሰዓት ሲቀረው የተነገሩ ክፍሎች ናቸው እና በጣም አጭር ጊዜ ነው። ብዙ ነገር ጌታ ኢየሱስ ለደቀ መዛሙርቱ ተናግሯል በዛ ክፍል እና ልክ ምዕራፍ 14 ምዕራፍ 15 እና ምዕራፍ 16 በተለይ መንፈስ ቅዱስን በተመለከተ ለማጥናት ከፈለጋችሁ የመንፈስ ቅዱስ ዶክትሪንን ወይም ማስተምህሮን በደንብ መረዳት ትችላላችሁ። መንፈስ ቅዱስ አምላክ እንደሆነ፣ ስብዕና እንዳለው እነዚህን ነገሮች ሁሉ የምታዩት እነዚህ ላይ ነው። መንፈስ ቅዱስ ለምን እንደሚሰጥ፣ ለሰዎች ለምን እንደሚወርድ በሰዎች ህይወት በዝርዝር የተቀመጠው ዮሐንስ 14፣ 15፣ 16 ላይ ነው እና በጣም የሚገርሙ ክፍሎች ናቸው። እነዚህ 14፣ 15፣ 16 ከ13 ጀምሮ ጌታ ኢየሱስ እየተናገረ መጥቶ 16 ላይ እኔ ሄዳለሁ እያላቸው ነው። እኔ ሄዳለሁ እና ወደ ላከኝ ወደ አባቴ ሄዳለሁ እና ይሄ እኔ በመሄድ ደስ ሊላችሁ ይገባል እያለ በተደጋጋሚ እየነገራቸው ነው። እና ግን እኔ ሊሄድ ሲል ስል የሚሆን ነገር አለ ብሎ ነግሯቸዋል። ቁጥር 31 32 ላይ ምናልባት 31ና 32 ላይ ኢየሱስም ለእነሱ መለሰላቸው፣ እናንተ አሁን አመናችሁን ብሎ ነገራቸው። እና እነሆ ሰዓቱ ይመጣል፣ በእርግጥም አሁን መጥቷል እናንተም ትበተናላችሁ፣ እያንዳንዱ ሰው ወደ የራሱ ይሄዳል። እኔንም ብቻዬን ትተውኛላችሁ፣ አላቸውና ነገር ግን እኔ ብቻዬን አይደለሁም፣ ምክንያቱም አብ ከኔ ጋር ነው ብሎ ቁጥር 33ን ተናገር እሄዳለሁ። እናንተም ትበተናላችሁ። በጥቂት ሰዓት ውስጥ የሚሆኑ ነገሮችን ሁሉ እየነገራቸው ነው እና በዛን ጊዜ ነው ይህንን አይዟችሁ እኔ ዓለምን አሸንፌዋለሁ ብሎ ዓለምን በተመለከተ ጠቆም አድርጎ ዓለም ምን እንደምታደርግና ጌታ ኢየሱስ በዓለም ላይ ምን እንዳደረገ ነግሯቸው ነውና እኔ አሁን ባለንበት ዘመን ይሄ በጣም ከፍተኛ መጽናኛ ለአማኞች እንደሆነ አማኞች በዚህ ቃል ተጽናንተው ሁል ጊዜ ሕይወታቸውን መምራት እንዳለባቸው አስባለሁና ይህንን ክፍል አብረን እንመለከተዋለን። እና የመጀመሪያው ነጥቤ የጌታ ኢየሱስ መልእክቶች በምዕራፉ ላይ የሚለው ነው። ግን ቁጥር 33 ነው። እዚህ ጋር ቁጥር 16 ተብሎ የታይፖ ስህተት አለው። ቁጥር 33 ሲጀምር ምንድን ነው የሚለው? እናንተም በእኔ ሰላም እንዲኖራችሁ እኔ ለእናንተ እነዚህን ነገሮች ነግራችኋለሁ ብሎ በአራት ነጥብ ተነገረ አረፍተ ነገር ታያላችሁ። አንድ አረፍተ ነገር ነው። ጌታ ኢየሱስ ለደቀ መዛሙርቱ የነገራቸው ያስተማራቸው ብዙ ነገር አለ። አሁን እዚህ ጋር የነገራቸውንና ያስተማራቸውን ጠቅሶ እነዚህን ነገሮች ነግሬያችኋለሁ። ለምንድን ነው እነዚህን ነገሮች የነገርኳችሁ የሚለውን ጥያቄ በራሱ ይመልሰዋል። ሲመልስ ምንድን ነው የሚለው እናንተም በእኔ ሰላም እንዲኖራችሁ ብሎ ነው የሚናገረው። ጌታ ኢየሱስ ያስተማራቸው ትምህርቶች በሙሉ ለደቀ መዛሙርቱ አሁንም ለእኛ በዘመናት ሁሉ ቤተ ክርስቲያን የምታስተምራቸው የጌታ ኢየሱስ ክርስቶስ ቃላት አንድ ዓላማ አላቸው። ዓላማቸው ምንድን ነው? እኛ አማኞች ሰላም እንዲኖረን ነው። ተመልከቱ ቁጥሩ የሚለውን እናንተ እናንተ አሁን የምትሰሙኝ ጌታ ኢየሱስ ነው የሚናገረው ለደቀ መዛሙርቱ ነው፣ ለእኛም ነው። በእኔ ሰላም እንዲኖራችሁ እኔ ለእናንተ እነዚህን ነገሮች ነግራቸኋለሁ። በጌታ በኢየሱስ ሰላም እንዲኖረን ነው የወንጌል መልእክት። በጌታ በኢየሱስ እረፍት እንዲኖረን ነው የወንጌል መልእክት። እና እኔ እዚህ ማስታወሻዬ ላይ ሰላም ለሰዎች ያስፈልጋል። በየትኛውም ደረጃ በማንኛውም የሕይወት ደረጃ ላይ እንሆን፣ ምንም አይነት ፆታ ይኑረን፣ ምንም አይነት ሀብት ንብረት፣ የትምህርት ልህቀት ይኑረን ለሰዎች ከሚያስፈልጉ ነገሮች ዋናና መሰረቱ ሰላም ነው። ሰላም አስፈላጊ ነገር ነው። ሰዎች ሰላምን ለማግኘት ብዙ ነገሮችን ያደርጋሉ። ምናልባት ሰላም የሚገኘው ይህን ባደርግ ነው ወይም ይህንን ነገር ብበላ ነው፣ ይህንን ብለብስ ነው። የተለያየ ነገር ሰዎች ለአእምሯቸው ሊመግቡ ይችላሉ። ሰላም እንዲኖራቸው ሰዎች የማያደርጉት ነገር የለም። ሰው በሃይማኖት ሰላም ሊኖረው አይችልም፣ በምንም አይነት መንገድ። እኛ ሰው በሃይማኖት ወይም እዚህ በመምጣት ሰላም ይኖረዋል ብለን አናስብም። ሰው ሰላም ሊኖረው የሚችለው በማን ብቻ ነው? በአንድና በአንድ መንገድ ነው፣ ያም በጌታ በኢየሱስ ብቻ ነው። ስለዚህ በሃይማኖት ሰው ሰላም አይኖረው፣ በንብረት በሀብቱ በቁንጅናው፣ በውበቱ ወይም ደግሞ በትውልዱ በዘሩ ሰው ሰላም አይኖረው፣ በምንም አይነት መንገድ ሰው በስራውም ሰላም አይኖረው። በግኝቱ ሳይንቲስት ሆኖ ብዙ ግኝት ቢያገኝ ሰው በግኝቱ ሰላም አይኖረውም። ሰው ሰላም የሚኖረው በአንድ ነገር ብቻ ነው፣ በጌታ በኢየሱስ ክርስቶስ ብቻ ነው። ስለዚህ ለዚህ ነው ጌታ ኢየሱስ አሁን እዚህ ምዕራፍ 14 ላይ ወደኋላ ብትመለሱ እዚሁ መጨረሻው ክፍል ላይ በእኔ ሳላችሁ ሰላም እንዲኖራችሁ እኔ ሰላሜን ምን አደረግኳችሁ ብሏል? ሰጠኋችሁ። እኔ የሰጠኋችሁ ሰላም አለና ዓለም እንደሚሰጠው አይደለም ብሎ እዚሁ ዮሐንስ ምዕራፍ 14 ላይ ጌታ ኢየሱስ ተናግሯል። ስለዚህ ለደቀ መዛሙርቱ የሚላቸው በጣም ወሳኝ ነገር ነው። ነገሩ ወሳኝ ሰዓት ነው። ሰዓቱ ራሱ ምናልባት ለደቀ መዛሙርቱ ብዙ ነገር ብዙ ነገር አልገባቸውም፣ አልገባቸውም ያኔ። ከጥቂት ደቂቃ በኋላ በኋላ እናገርበታለሁ ምን እንደሚሆን መገመት አይችሉም፣ እና ትንሽ የሆነ ኮንፊውዥን ውስጥ ያሉም ነው የሚመስለው። ምክንያቱም ጌታ ኢየሱስ ምን እያላቸው ነው? እኔ ሄዳለሁ፣ ብሄድ ደግሞ ይሻላቸዋል። እኔ ሄዳለሁ፣ እኔ ሄዳለሁ፣ ወደ አብ ሄዳለሁ እያላቸው ነው። አብሯቸው ሶስት ዓመት የቆየው ጌታ ኢየሱስ እሄዳለሁ ባለበት ሰዓት አንድ የሚያስፈልጋቸው ዋና ነገር ለሁላችንም ሰላም ነው። ሰላም ውስጣችን መኖር አለበት። በእኔ ሰላም እንዲኖራችሁ ነው የተናገርኩትን ነገር ሁሉ እነዚህን ነገሮች ሁሉ ነግሪያችኋለሁ። ለምን እናንተ በእኔ ሰላም እንዲኖራችሁ ነው። በሱ ላይ ሰላም ከሌለን የህይወት እርካታ፣ የህይወት እረፍት፣ የህይወት ሙላት አይኖረንም። ይህንን የምለው ሰላም የሚለው ቃል ትርጉሙ እንደዛ ስለሆነ ነው። በሂብሩ ሻሎም፣ በእንግሊዝኛ በግሪክ የሆነ ስም አለው እና እነዚህ ስሞቹ በተለይ የሂብሩ ሻሎም ከዚህም በፊት ተናግራለው ግስ ሊሆን ይችላል ቨርብ ሊሆን ይችላል እና ስም ሊሆን ይችላል። በአማርኛ ስም ብቻ ነው ሰላም ግስ አይሆንም። ትንሽ ችግር አለው አማርኛ በዚህ በኩል፣ ግን በሂብሩ ግስም ስለሚሆን የድርጊት ቃል ነው። ሰላም ሰላም አማርኛ ሰላም የሚለውን የድርጊት ቃል ለማድረግ ሌላ ቃል መጨመር አለብን። ሰላም ይኑራችሁ ወይም ደግሞ ሰላም አድርጉ ምናምን ብለን መጨመር አለብን። ይህንን ስም እንደ ቅጽል በማድረግ የሌላ ነገር መጨመር አለብን። ወይም ደግሞ ተውሳከ ግስ እንደዚህ አይነት ነገር ግራመር ውስጥ አልገባም። በመጨመር ነው ልናሰርጸው የምንችለው ግን በሂብሩ ሰላም ማለት ሙሉነት ማለት ነው። ሙሉነት እርካታ ማለት ነው። ትክክልነት ማለት ነው እና ይሄ እርካታ፣ ትክክልነት፣ ሙሉነት የሚገኘው በሆነ ነገር ላይ ልባችን ርፍ ሲል ነው። ያም ጌታችን ኢየሱስ ብቻ ነው። በምንም ነገር ላይ የሰው ልብ ርፍ ብሎ ሙሉነት ወይም ደግሞ እውነተኛ ሰላም፣ እረፍት ሊኖረው አይችልም። ከዚህ የተነሳ ነው በእኔ ሳላችሁ ሰላም በእኔ ሰላም እንዲኖራችሁ ይህን ነገር ነግራችኋለሁ ያለው ጌታ ኢየሱስ ክርስቶስ እንደሞተ ከሞት በሶስተኛው ቀን እንደተነሳ ተሰቅሎ ነው የሞተው። በተናገረው መሰረት ላይ አሁን ወደ አብ በመሄዱ እንደገና ደግሞ በዚህ ዘመን መጨረሻ በመምጣቱ ልባችን የሚያርፍ ከሆነ እኛ እውነተኛ ሰላም ይኖረናል። እግዚአብሔር ይመስገን። እኔ በእኔ ሰላም እንዲኖራችሁ የሚለው ቃል የእውነተኛ ሰላም ምንጩም ሰጪውም ሞይውም ጌታችን ኢየሱስ ክርስቶስ መሆኑን ያሳያል። እና ይሄ በጣም አስፈላጊ ነገር ስለሆነ ነው ለደቀ መዛሙርቱ የተነገረው። በሚቀጥለው ነጥቤ ላይ የማሳያችሁ ይሄ በእኔ ሳላችሁ ሰላም እንዲኖራችሁ ይህን ነገር ነግሬያችኋለሁ ብሎ የቀጠለው በዓለም መከራ ይኖርባችኋል ብሎ ነው። በዓለም መከራ ይኖርባችኋል፣ ነገር ግን አይዟችሁ እኔ ዓለምን አሸንፊዋለሁ ብሏል። ስለዚህ በዓለም መከራ አለብን የሚለውን ማየት ያስፈልጋል። ብዙ ሰዎች እንደዚህ አምናሉ። በዚህ በዓለማችን ውስጥ የሆነና የሆነ ነገር ብናደርግ ወይም በሆነ መንገድ ውስጥ ብናልፍ ምንም መከራ ሊያጋጥመን አይችልም። ይህ ይች ዓለም በሁሌ የተደሰትንባት ልንኖርባት የምንችል የዘላለም ቤታችን ናት ብለው የሚያስቡ ሰዎች አሉ። ሞኞች ናቸው። በዓለም ምንድን አለ ያለው ጌታ ኢየሱስ መከራ አለባችሁ፣ በዓለም መከራ ይኖርባችኋል ነው ያለው። መከራ ይኖርብናል። ዓለማችን በመከራ የተሞላች ናት። አሁን እኛ የማናውቀው ነገር የለም በዓለም ታሪክ ውስጥ ብዬ አስባለሁ። ዓለማችን በመከራ የተሞላች ናት። ሰቆቃ፣ ለቅሶ፣ ሐዘን የሞላባት ምድር ናት። ከአዳም እና ከሔዋን ውድቀት ጋር የተያዙ በጣም ብዙ አስጨናቂ መከራዎች በዓለማችን ውስጥ ሞልተዋል። ልክ የሰው ልጅ አዳምና ሔዋን ከወደቁ በኋላ የመጀመሪያው የአዳምና የሔዋን ውድቀት ቀጥሎ የታየው መከራ ትልቁ ልጅ ታናሹን ልጅ ገሎ ነው። እዛ ወንድማማቾቹ አቤል በቃ ይል ምን ሆነ? ተገደለ። ያ ደስታ አይደለም መከራ ነው። የአዳምና የሔዋን ልብ ምን ያህል እንደተሰበረ ማሰብ አልችልም እኔ ምን ያህል እንዳዘኑ። ከዛን ጊዜ ጀምሮ ዓለማችን በመከራ ነው ያለችው። በእርግጥ በዓለም ውስጥ ጽድቅና ርኩሰትን እንመለከታለን። ሁለት ነገሮች። ጽድቅ የእግዚአብሔር ባህሪ ነው። ጸጋ የእግዚአብሔር ስጦታ ነው። በጸጋ በኩል በእምነት እኛ ጽድቅን እናገኛለን፣ ግን ይሄ በክርስቶስ ኢየሱስ ላመንን የሚሰጥ ነገር ሲሆን በክርስቶስ ያላመኑ ግን በርኩሰት፣ በኃጢአት፣ በአመፅ ውስጥ ነው የሚኖሩት። ሁለቱ ነገሮች እኩል ይሄዳሉ። ከአዳምና ከሔዋን ጀምሮ በክርስቶስ ኢየሱስ ከኃጢአት መከራን ስለኛ ኃጢአት መከራን በተቀበለው በክርስቶስ ኢየሱስ ደህንነት ካላገኘን ምንም አይነት ሰላምና የጽድቅ ህይወት ሊኖረን አይችልም እና ነገሩ የተያዘው ከዚህ ጋር ነው። ይሁት ጌታ ኢየሱስ ክርስቶስን አግኝተው ሰዎች በጽድቅና በእውነተኛ መንገድ ሲመላለሱ፣ ዓለም ቤታችን፣ ጓደኞቻችን፣ የምናቃቸው የማናቃቸው ሁሉ ይህንን የጽድቅ ህይወት ስለማይፈልጉት ከአዳምና ከሔዋን የሞትና የርኩሰት ዓለማዊ ፕሪንስፕል የተነሳ እኛን በተቃውሞ ይቆማሉ፣ ይቃወሙናል፣ ደስ አይላቸውም በኛ እኛም ማየት አይፈልጉም። በርኩሰትና በእርግማን ውስጥ መኖር ስለማንመላለስ ወይም ስለማንኖር ሰዎች በሙሉ እንደ ጠላት ሊነሱብን ይችላሉ እና ከዚህ የተነሳ ነው ጌታ ኢየሱስ እሱን የምትከተሉ ከሆነ አዎ በዓለም ምን አለባችሁ መከራ፣ ይኖርባችኋል። ሰዎች አያጨበጭቡላችሁም፣ አያነፍሱላችሁም ሰዎች በእናንተ አዎ በሰውነታችሁ በምትሰሩ ስራ ደስ ቢላቸው እንኳን በጠቅላላ በእናንተ መኖር ደስተኞች አይደሉ። በዓለም ላይ የጻድቃን ሕይወት በሚታይበት ጊዜ ሁልጊዜ ጻድቃን ዓለምንና ዓለማውያንን ምን እያደረጉ ነው የሚኖሩት? እየኮነኑ ነው የሚኖሩት። እኛ ለእነሱ ኩነኔ ነን። ምክንያቱም የምንሰራው ስራ እነሱ ከሚሰሩት ስራ ምን የሆነ ነው የሰማይና የምድር ያህል ልዩነት ስላለው ነው። ስለዚህ በዓለም በክርስቶስ ኢየሱስ እኛ በእግዚአብሔር በረከት ብንሞላም፣ ይሄ የእግዚአብሔር የሚያስታርቅ የእግዚአብሔር ስጦታ ኃይል በውስጣችን ቢኖርም፣ ዓለም እኛን ስለማትወደን ዓለም ትጠላናለች። ዓለም መጥላት ብቻ አይደለም፣ ታሳድደናለች። ዓለም ማሳደድ ብቻ አይደለም፣ ከምድር ገጽ እንድንጠፋ ትፈልጋለች። አሁን እዚህ አሜሪካ እንኳን ክርስቲያኖችን ለማጥፋት ልዩ ልዩ ሚስጢራዊ እንቅስቃሴዎች እየተደረጉ እንዳለ አልፎ አልፎ በሚወጡ ነገሮች እንሰማለን። ስለዚህ ጌታ ኢየሱስ በመከራ በዓለም ውስጥ ያለፈው እኛ በዓለም ውስጥ ስናልፍ የተለየ እሱ ከደረሰበት የተለየ የሆነ የተመቻቸ ነገር እንዲኖረን ሳይሆን መከራም እንዳለብን እንድናስብ ነው። በዓለም ሳላችሁ ወይም በዓለም በምትኖሩበት ጊዜ መከራ ይኖርባችኋል። እዚሁ ዮሐንስ 15 ቁጥር 8 ላይ ጌታችን ኢየሱስ ክርስቶስ ምን ብሎ ተናግሯል? ምዕራፍ 15 ቁጥር 18 ላይ እንደዚህ ብሏል። ዓለም ቢጠላችሁ እናንተን ከመጥላቱ በፊት እኔን እንደጠላኝ ያንን እወቁ። ዓለም ይጠላችኋል፣ ምንም ጥርጥር የለውም። ግን እናንተን ከመጥላቱ በፊት ማንም ጠልቷል፣ እኔን ጠልቷል። በድንጋይ ሊወግሩት አስበዋል፣ በጅራፍ ገርፈውታል፣ በመስቀል ላይ ሰቅለውታል፣ ጌታችንን ኢየሱስ ክርስቶስን። ስለዚህ እሱን የጠላች ዓለም እኔና እናንተ ልትወድ አትችል በተለይ የጌታ መምጫ በቀረበበት በዚህ ጊዜ አሁን እኔ አምናለሁ፣ ጌታችን ኢየሱስ ክርስቶስ በቅርብ ይመጣል ብዬ አምናለሁ። መቼና መቼ ማንም ሰው አያውቅም፣ ጌታም በቃሉ ላይ አልተናገረም። ግን ግን ጌታ ይመጣል። ምክንያቱም የምናየው ምልክት በሙሉ ጌታ ኢየሱስ ክርስቶስ በቅርብ እንደሚመጣ ጠቋሚ ነው እና አንዳንድ ሰዎች እንደዚህ ይላሉ የጌታ መምጫ በሚቀርብበት ጊዜ ክርስቲያኖች መከራ ሳናይ ወደ ሰማይ ልንወሰድ እንደምንችል ትምህርቶች አሉ። አዎ እንደዛ አይነት ትምህርቶች አሉ። ግን ጌታችን ኢየሱስ ክርስቶስ ሊመጣ ሲል መከራ የበዛ የበዛ የበዛ የበዛ እየጨመረ ነው የሚሄደው እና በዓለም እያለን መከራ እንዳለ እንድናውቅ ዓለም ምንም ብናደርግላት ለእኛ መልካም ነገር ልታስብልና ልታደርግልን እንደማትችል ክርስቲያን ማወቅ አለበት። ለደቀ መዛሙርቱ የተነገራቸው ልክ እንዲህ ነው። እዚህ ጋር አንድ ጥቅስ ጨምር ያለው ዮሐንስ 15 ቁጥር 18 ላይ እና የጨመርኩት ቃል ሁለተኛ ጢሞቴዎስ 3 12 ላይ ያለውን ነው። ሐዋርያው ቅዱስ ጳውሎስ እንደዚህ ብሎ ተናግሯል። 3 12 ላይ በእርግጥ በክርስቶስ ኢየሱስ እግዚአብሔርን መስለው ለመኖር የሚፈልጉ ሁሉ ምን ይሆናሉ? ይሰደዳሉ። በክርስቶስ ኢየሱስ ውስጥ ሆነን እግዚአብሔርን እየመሰልን ለመኖር የምንፈልግ ከሆነ አዎ፣ ደግሞም የምንወስንና ቆርጠን እኔ አማኝ ነኝ የትም ቦታ ብለን በእምነት የምንቆም ከሆነ መከራ እንዳለብን ስደት እንዳለብን ይናገራል። ግን በጣም ደስ የሚለው ነገር እዚህ ክፍል ውስጥ ጌታችን ኢየሱስ ክርስቶስ ያው ቁጥር 33 ላይ ነው ትኩረቴ። በዓለም መከራ ይኖርባችኋል ብሎ ነገር ግን አይዟችሁ፣ እኔ ዓለምን አሸንፊዋለሁ። ይሄ ለክርስቲያኖችና ለደቀ መዛሙርቱ ትልቅ ደስታ። ይሄ አይዟችሁ የሚለው ነገር የተነገረበት ምክንያት ከዚህ የተነሳ ነው። አይዟችሁ ላይ ይመጣለሁ ጌታ ኢየሱስ፣ እኔ ዓለምን አሸንፊዋለሁ ዓለም ጽድቅ የሌለባት እርኩሰት የሞላባት ኃጢአት የሞላባት እጅግ በጣም አሰቃቂ ነገሮች የምንሰማባት ዓለም ናት። በተለይ ምዕራባዊው ዓለም አፍሪካም ውስጥ ልክ እንደዚሁ እየተንደረደረ ነው እና በዚህ እርኩሰት ባለባት ዓለም ውስጥ ጌታ ኢየሱስ ክርስቶስ ዓለምን ምን አድርጓል የሚለውን ስታዩ ዓለምን ጌታ ኢየሱስ አሸንፏል። አሁን ዓለም የሚባለውን ነገር ትንሽ ማሰብ ጥሩ ነው። እኔ ክርስቲያኖች ይህንን ቢያውቁ በጣም መልካም ነው ብዬ አስባለሁ። ዓለም የሚባለው ነገር ይሄ የምናየው ሰማይና ምድር አይደለም። መጽሐፍ ቅዱስ ሲናገር ይህን ሰማይና ምድሩን ቁስ አካሉን አይደለም የሚናገረው። ሶስት ነገሮች ይናገራል መጽሐፍ ቅዱስ። ዓለም ይሄ የምናየው ነገር ነው፣ አንድ ኮስሞስ የሚባለው ሁለተኛ የሰው ልጅ በሙሉ ዓለም ተብሎ ተጠርቷል መጽሐፍ ቅዱስ ውስጥ። ሁለተኛ ሶስተኛው ግን ዓለም የሚባለው መጽሐፍ ቅዱስ ውስጥ እግዚአብሔር የሚናገረው ሲስተም ነው። ይሄ የውድቀት ሲስተም ነው ብለን ነው የምናምነው። በአዳም ውድቀት ምክንያት አሁን የሚሰራውን የሰውን ህይወት ሁሉ ያሸነፈ ያንበረከከ የህይወት መርሆ ነው። ምን ተብሎ ነው የሚታወቀው? ስልተ ህይወት ነው። ያንን ጥልቅ ስርዓት ከነተጽኖ ያሸነፈው ጌታ ኢየሱስ ነው። በዓለም ይሄ የዘርዝሬዋለሁ እዚህ፣ ይሄ ሲስተም፣ የዓለም ሲስተም በውድቀት ከአዳም እና ከይዋን ጀምሮ በሰው ህይወት የሚሰራው ሲስተም በጌታ በኢየሱስ ላይ አልሰራም። ለዚህ ነው ጌታ ኢየሱስ እኔ ይህንን ዓለም ምን አድርጌዋለሁ? አሸንፌዋለሁ ያለው። ግን በዓለም ውስጥ ያለውን ሲስተሙን መመልከት በጣም አስፈላጊ ነው። እዚህ ላይ ዘርዝሬዋለሁ ምንድን ነው የሚለው? ውሸቱም ዓለም ውስጥ ውሸት አለ፣ ግብዝነት አለ፣ ማስመሰል ለዝና መሮጥ አለ። በተለይ እንደ ትልቅ ሃይማኖት የሚቆጠረው እኔነት አለ። ትልቅ ሃይማኖት ነው እኔነት። ሰው ሁሉ እኔነቱን ነው የሚያምነው። ከራሱ በላይ ምንም ነገር ማሰብ አይችልም። መበላለጡ አለ፣ ስርቆቱ አለ፣ ስስቱ አለ፣ ክህደቱ አለ ስደቱ፣ አመፁ ሁሉ ጥላቻው ሁሉ ዘረኝነቱ ሁሉ የተካተተበት ሲስተም ነው ዓለም። ይሄ የውድቀት ሲስተም ነው፣ የውድቀት ሲስተም ስልተ ህይወት ነው የምንለው። ይሄ ይሄ በእኛ ላይ ተጽዕኖ አለው። ሀሳቤ ግልጽ ነው። በጌታ በኢየሱስ ላይ ግን ምን አልነበረው? ተጽዕኖ አልነበረው። ጌታ ኢየሱስ ይህንን ዓለም ውስጥ የሚሰራውን በውድቀት የሚሰራውን የዓለምን ስልተ ህይወት አሸንፎ የበላይ ሆኖ ነው የኖረው። እና ይሄ የዓለሙ ስልተ ህይወት እኔና እናንተ በክርስቶስ ያገኘነውን ጽድቅ ሲያይ እኛን ተቃውሞ ነው የሚቆመው። ጌታ ኢየሱስን ተቃውሞ ቆሟል፣ ልክ እኔና እናንተንም ተቃውሞ ነው የሚቆመው። ጌታ ኢየሱስን ጠልቶታል። እኔና እናንተ ሊወደን አይችልም። ይሄ ሲስተም፣ ሀሳቤ ግልጽ ነው። ስለዚህ ይሄ የዓለም ሲስተም በውድቀት መርሆ የሚንቀሳቀሰው ነገር በኛ ላይ ተጽዕኖ መከራን ሲያመጣ፣ አዎ ለማምጣት ችሏል። አሁንም ያመጣል፣ ወደፊትም ያመጣል። ግን በጌታ በኢየሱስ ተሸንፏል። አሁን ጌታ ኢየሱስ ምንድን ያለው እኔ ዓለምን ምን አድርጌዋለሁ? አሸንፍዋለሁ። ጌታ ኢየሱስ ክርስቶስን ማመን ምንድን ነው ጥቅሙ የሚለውን ነገር ስናስብ በእርግጥ ዘላለማዊ ሕይወት መንግስተ ሰማይ መግባት አንዱ ጥቅም ነው። ግን እዚህም ምድር ላይ ያለን ይህንን ሲስተም አሸንፈን እንድንኖር የሚያሰጥ ምንድን ምን አለበት? ኃይል አለበት። አሁን ይህንን ስናስብ አንደኛ ዮሐንስ ምዕራፍ አምስት ቁጥር አራትና አምስትን ማሰብ ጥሩ ነው። ይህንን ቃል ብታነቡት ጥሩ ነው በግላችሁ በቤታችሁ። እኛም ዓለምን እናሸንፋለን የሚለው ቀጥሎ የተጻፈው አረፍተ ነገር ከእግዚአብሔር የተወለደ ሁሉ ማንም ማንም ሴቲውን፣ ወንድ፣ ነጭሁን፣ ጥቁር ከእግዚአብሔር የተወለደ ሁሉ ዓለምን ምን ያደርጋል? ያሸንፋል። ዓለምን የሚያሸንፈው ድል ብሎ ይሄ እምነታችን ነው ይላል። በክርስቶስ ላይ ያለው እምነት ዓለምን የሚያሸንፍ ድል ነው በውስጣችን የተቀመጠው። ቁጥር አምስት ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ ከሚያምን በቀር ዓለምን የሚያሸንፈው እሱ ማን ነው ብሎ ይናገራል። ኢየሱስ ክርስቶስ የማን ልጅ ነው? የእግዚአብሔር ልጅ ነው። እሱ እንደኛ የእኛን ስጋ ለብሶን ቢመጣ እንደኛ በኃጢአት የተበከለ ሕይወት የሌለው ነው። ንጹሕ ነው። ቅዱስ ነው። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ የዓለም ሲስተም ስግብግብነቱ፣ ጥላቻው፣ ይሄ ምቀኝነቱ፣ ቅናቱ፣ ስርቆቱ፣ ውሸቱ ሁሉ ጌታ ኢየሱስን አልነካው። እሱን አሸንፏል። እኛም ደግሞ በዚህ በክርስቶስ ኢየሱስ ባለው እምነት የእግዚአብሔር ልጅ እንደሆነ እኛን ለማዳን በመስቀል ላይ እንደተሰቀለ የምናምን ከሆነ ይሄ እምነታችን ምን ይሆናል? አሸናፊ ይሆናል። ዓለምን የሚያሸንፈው ማን ነው? ክርስቶስ ኢየሱስ የእግዚአብሔር ልጅ ነው ብሎ የሚያምን እምነታችን ነው። ስለዚህ እኔና እናንተም አሸናፊዎች እንደሆንን በዚህ ይናገራል ጳውሎስ። በሮሜ ምዕራፍ 8 ቁጥር 37 ላይ ይህንኑ ሐሳብ ሲያብራራ ለሮሜ ሰዎች ሮሜ 8 ላይ እንደዚህ ብሎ ተናግሯል። ቁጥር 37 ነገር ግን በእነዚህ ነገሮች ሁሉ በወደደን በእሱ በኩል እኛ ከአሸናፊዎችን በልጣለን። ማለት ዓለም ተጨምሮበታል። ዓለም ሰዎችን ሁሉ አንበረክካለች፣ አሸንፋለች በስግብግብነቷ ወስዳቸዋለች። በራስ ወዳድነት ወስዳቸዋለች። በዛ ቁጥጥር ስር አስራቸዋለች። እኛ ግን በሱ በወደደን ከዚህ ከዓለም አሸናፊነት በላይ እንበልጣለን። ምክንያቱም ጌታችን ኢየሱስ ክርስቶስ ከአሸናፊዎች በላይ አሸናፊ እንድንሆን አድርጎናልና የሚል ሐሳብ አለና፣ እነዚህን እውነቶች መረዳት በጣም ጠቃሚ ነው። ግን አሁን ወደ አይዟችሁ ልምጣ የጌታ አይዟችሁ ምክንያቱ፣ ዮሐንስ 16 ቁጥር 33 ቀጥሎ የተናገረው ልክ በዓለም መከራ ይኖርባችኋል ብሎ ተናግሮ፣ ነገር ግን አይዟችሁ ነው ያለው። አይዟችሁ ይሄ አይዟችሁ የሚለው ቃል ልቤን የሚያበረታ ቃል ነው። እኔ በሕይወቴ፣ በአገልግሎቴ፣ በምወጣበት፣ በምወርደበት ጊዜ እና በግሪክ ምንድን ነው ቃሉ? ጻርሶስ የሚል ቃል ነው። ምን ማለት ነው? ብርታት፣ መተማመን፣ ፍርሃተ ቢስ የማይፈራ ሰው መሆን ማለት ነው። እና በእንግሊዝኛ ምን ብለው ነው የጠሩት? ቢ ኦፍ ጉድ ቺር ነው የሚለው ለዚች ጻርሶስ ለምትለው ቃል ስንት ቃል ነው የሰጠው? እንግሊዝኛው በጣም ከባድ ለመተርጎም እንደሆነ በእንግሊዝኛ ታያላችሁና ቃል ቃል አተው ነው ብርታት፣ አይዞ፣ አይዞሽ፣ ተማመን፣ በርታ፣ ትፍራ እንደማለት ነው እና ቢ ኦፍ ጉድ ቺር ብለውታል። ይሄ ቃል በመጽሐፍ ቅዱስ ውስጥ ይሄ አይዟችሁ የሚለው በግልጽ በግልጽ በግልጽነት 14 ጊዜ ያህል ተጠቅሷል። የተጠቀሰባቸውን ቦታዎች ስታዩ ምን ማለት እንደሆነ ትረዱና ትደነቃላችሁ ብዬ አስባለሁ። በብሉይ ኪዳን በቀጥታ አራት ጊዜ ተጠቅሷል። አንደኛው በዘፍጥረት ምዕራፍ 43 ቁጥር 23 ላይ ነው። የዮሴፍ ወንድሞች ዮሴፍ ጋር ግብፅ መጥተው እህል ሊገዙ መጥተው ዮሴፍ ማን እንደሆነ ገና ባላወቁበት ጊዜ ዮሴፍ የተናገረው ቃል ነው። አይዟችሁ አትፍሩ ብሏቸው ወንድማቸው መሆኑንና አሁን ድሮ የሸጡት የሆነ አራዊት በልቶታል ብለው ልብሱን በደም ለቅልቀው ለአባታቸው ልብሱን የሰጡት ሰዎች አሁን ዮሴፍ መሆኑን ሲያውቁ ምንድን ነው ሊያደርገን የሚችለው? ይገለናል፣ ይፈርድብናል ወይ እስር ቤት ያስገባናል ብለው ደንግጠው አስበው በነበሩበት ጊዜ አይዟችሁ፣ እናንተ ለክፉ አደረጋችሁት፣ እግዚአብሔር ግን ለምን አደረገው? ለበጎ አደረገው ብሎ ተናገራቸው። ስለዚህ ይሄ አይዟችሁ የሚለው አትፍሩ፣ አትደንግጡ፣ አትረበሹ የሚል ሐሳብ ነው ያለው። ይሄ ሁኔታውን ስትመለከቱ ሁለተኛ ኢዮብ ምዕራፍ 9 ቁጥር 27 ላይ ኢዮብ ይህንኑ ቃል መጽናናቴ ከየት በመጣ ብሎ መጽናናት የሚል ሐሳብ ተሰጥቶት ብሉይ ኪዳን ላይ ታያላችሁ። ኢዮብ የኢዮብን ታሪክ የኢዮብን መከራ የነበረበት ሁኔታ ታስታውሳላችሁ በዛ መከራ ውስጥ ሁሉን ነገር አጥቶ ባዶውን ቀርቶ የሚገርም ነው። ያ ሁሉ ንብረት በቅጽበት በአንድ ቀን ውስጥ ጠፍቶ ወዳጆቹ ተሰብስበው የተለያየ በዚህ ምክንያት ነው፣ በዚህ ምክንያት ነው እያሉ በነበረበት ጊዜ መጽናናቴ ኬት በመጣ ብሎ የጸሎት ነገር ሲጠይቅታ ያላችሁ አይዞህ የሚለኝ ማን ነው? አይነት ነገር ኢሳያስ 35 ቁጥር 4 ላይ እንደዚህ የሚል ቃል አለ። ይህን ላነብላችሁ ትልቁን የብሉይ ኪዳን ያለበትን መጽሐፍ ይዣለሁ። ኢሳያስ 35 ቁጥር 3 እና 4 ላይ እግዚአብሔር እንዲህ ብሏል። የደከሙትን እጆች አበርቱ፣ የላሉትንም ጉልበቶች አጽኑ። ፈሪ ልብ ላላቸው እነሆ አምላካችሁ በበቀል በእግዚአብሔርን ብድራት ይመጣልና መቶም ያድናችኋልና በርቱ አትፍሩ፣ በሏቸው። ልክ እዚህ ጋር የተነገረው ቁጥር ሶስትም ቁጥር አራትም ላይ አትፍሩ፣ የላላ እጅ ያላችሁ የደከመ ጉልበት ያላችሁ በርቱ እና እንዳውም አገልጋዮችን አበርቱ፣ አበርቱ አጠናክሮ እያለ ነው። ፈሪ ልብ ላላቸው አትፍሩ፣ በሏቸው፣ በርቱ በሏቸው። ይሄ ነው መልክቱ፣ አይዟችሁ የሚለው መልክት። ብሉይ ኪዳን ላይ እንደገና ሀጌ ምዕራፍ ሁለት ቁጥር አራት ላይ ለሁለት ነቢ ካህናት ዘሩባቤል ለተባለው ካህንና እያሱ ለተባለው ካህን እግዚአብሔር እንዲህ ብሏል። በርቱ በርቱ ይላል እግዚአብሔር። እኔ ከእናንተ ጋር ነኝና በርቱ። አይዞህ ዘሩባቤል በርታ፣ አይዞህ እያሱ በርታ እና እናንተም ሕዝቡ በርቱ። አይዟችሁ ይላል እግዚአብሔር ተብሎ ተነግሯል እና ይሄ በጣም የሚገርም ነው። በርቱ አትፍሩ አትርበትበቱ አትደንግጡ እና አይዟችሁ የሚል መልእክት ብሉይ ኪዳን ላይ ተሰጥቷል። አዲስ ኪዳን ላይ ደግሞ ስንመጣ አስር ጊዜ አስር የሚሆነው አዲስ ኪዳን ላይ ነው እና አንዳንዱን ጥቅስ አነብላችሁና ጠቀልለዋለሁ በመጠቅለያ እና ማቴዎስ ወንጌል ምዕራፍ ዘጠኝ ቁጥር ሁለት ላይ እነሆም በአልጋ ላይ የተኛ አንድ ሽባ ወደ እሱ አመጡ። ኢየሱስም እምነታቸውን አይቶ ለሽባው አንተ ልጅ አይዞህ ኃጢአቶችህ ተሰሬውልሃል አለው። ሽባው ልጅ በምን አይነት መንፈስ እና በምን አይነት ጭንቀት እንደመጣ እኔ ማሰብ አልችልም። መነሳት አይችልም። ሰዎች ይሮጣሉ፣ እሱ አይሮጥም። ሰዎች ይነሳሉ፣ እሱ አይነሳም። የአልጋ አስረኛ ነው። ግን ጌታ ኢየሱስ ልክ እንደመጣ አይዞ አትፍራ፣ እንደዚሁ እቀጥላለሁ ብለህ አታስብ እና ኃጢአትህ ተሰሬችልህ ብሎ እንዳለው ታያላችሁ። እንደገና ማቴዎስ 9 ቁጥር 22 ላይ አንዲት ሴት 12 ዓመት ደም ሲፈሳት የነበረችው ሴት መታ የልብሱን ጫፍ ብቻ የነካሁ እንደሆነ እድናለሁ ብላ መታ፣ የልብሱን ጫፍ ልክ እንደነካች ጌታ ኢየሱስ የተናገረውን ስሙ። ኢየሱስ ግን ዞር ብሎ እሷን ባያት ጊዜ ልጄ ሆይ፣ አይዞሽ እምነትሽ አድኖሻል አላት። ሴትዮዋም ከዛይ ሰዓት ጀምሮ ዳነች። እቺ ሴትዮ ምን እያሰበች ነው የመጣችው? የልብሱን ጫፍ ብቻ ከነካው ድናለው ብላለች። ኦፍኮርስ ብላለች። እና ያሳለፈችው የአስራ ሁለት ዓመት ህይወት በጣም አስጨናቂ ነው። ያላትን ንብረቷን ሁሉ እከሊያድናል፣ እከሊያድናል፣ እከሊያድናል በተባለበት ቦታ ሁሉ ሄዳ ከስራለች። አሁን እዚህ በነፃ ነው ልትድን የመጣችው። ጌታ ኢየሱስ ምን አለ? አይዞሽ የ12 ዓመት ታሪክሽን አታስታውሹም፣ ትረሽዋለሽ፣ እኔ ፈውሸሻለሁ፣ እምነትሽ አድኖሻል ብሎ ነው ያላት። አይዞሽ አይዟችሁ የሚለው ቃል ምን አይነት አስደናቂ ቃል እንደሆነ እንድታዩ ነው። ማቴዎስ 14 26 እና 27 ላይ ጌታ ኢየሱስ በባህሩ ላይ ደቀ መዛሙርቱ በማዕበል እየተጨነቁ፣ ጌታ ኢየሱስ በባህሩ ላይ እየተራመደ መጣ። ውሃው ይናወጣል እና ደቀ መዛሙርቱ እሱ በባህር ላይ ሲራመድ ባዩት ጊዜ ተረበሹ። ይህ መንፈስ ነው አሉ፣ እነሱም በፍርሃት ጮኹ። ኢየሱስ ግን ወዲያውኑ ለእነሱ ምን አላቸው? ልክ በፍርሃት እየጮሁ እያሉ ይሄ የሆነ መንፈስ ነው እያየን ያለ ነው እያሉ፣ አይዟችሁ እኔ ነኝ አትፍሩ አላቸው። አሁን እንድታስቡ የምፈልገው ነገር አለ። ይሄ አይዟችሁ የሚባለው ቃል የተጻፈበት ቦታ በርቱ፣ ጠንክሩ፣ አትፍሩ፣ አትርበትበቱ፣ አትጨነቁ የሚል መልእክት ያለው ነው። ግን የተጻፈበት ቦታ ላይ ሁሉ ስትመለከቱ ሰዎች ተጨንቀው፣ ፈርተው፣ ተጠራጥረው የሚሆኑትን ያጡ አይነት ሁኔታ ውስጥ ለነበሩ ሰዎች እየተነገረ ነው። ማርቆስ ማርቆስ ስድስት አርባ ዘጠኝ እስከ ሀምሳ ሁሉም አይተውት ነበርና ልክ ከ49 ጀምሮ ባነበው እነሱ ግን በባህር ላይ ሲራመድ ልክ ማቴዎስ ላይ የነበረውን አይተው መንፈስ መስሏቸው ነበርና ጮሁ። ደቀ መዛሙርቱ እየጮሁ ነው እና ጌታ ኢየሱስ አይዟችሁ ብሎ እንዳላቸው ታያላችሁ። እንደገና ማርቆስ 10 48ና 49 ላይ ያ አይነ ስውሩ ሰው ነው። ጌታ ኢየሱስ በመንገስ ሲያልፍ አይነ ስውሩ የዳዊት ልጅ ኢየሱስ ሆይ ማረኝ ማረኝ እያለ ይጮህ ነበር እና ሰዎች ብዙዎችም እሱ ጸጥ እንዲል ገሰጹት። እሱ ግን አብዝቶ የዳዊት ልጅ እኔን ማረኝ ብሎ ይጮህ ነበር እና ጌታ ኢየሱስ ቆም አለ። ኢየሱስም ቆመና እሱ እንዲጠራ አዘዘ ይላል። እነሱም አይነስውሩን ስውሩን አይዞህ፣ ቅድም ጸጥ በል ዝም በል ይሉት የነበሩ ሰዎች አሁን ምን አሉ? አይዞህ ተነሳ፣ እሱ ይጠራሃል ብለው ጠሩት። በርታ፣ አትፍራ። እኛ ምንም ብናስጨንቅህ ሳይገባ አላሉም። እንደዛ አይነት መንፈስ ማየት ትችላላችሁ። ግን ጌታ ኢየሱስ ክርስቶስ እንደ ጠራው ደግሞም እንደፈወሰው ታያላችሁ። ሉቃስ 8 47ና 48 ላይ ጌታ ኢየሱስ ያችን ሴት በፊቱ ተንቀጥቅጣ ወድቃ በምን ምክንያት እንደነካችው ስትናገር፣ ማቴዎስ ላይ ያለውን ነው። ልጅ ሆይ አይዞሽ፣ እምነትሽ አድኖሻል፣ በሰላም ሂጂ። ከዛ የሐዋርያው የጳውሎስ ነው። የጳውሎስን ሐዋርያ ስራ ውስጥ ብትመለከቱ በጣም ብዙ ጊዜ ሐዋርያት 23 ቁጥር 11 ላይ ልክ በጣም ታስሮ ነበር ጳውሎስ እና በጣም ብዙ ህዝብ ተሰብስቦ እያለ ነገ በማግስቱ ፍርድ ሸንጎ ሊያቀርቡት ሊገሉት እየፈለጉ እያለ ጌታ ኢየሱስ ያለውን ነገር ስሙ። ቁጥር 11 ላይ በሚቀጥለው ሌሊት ጌታ በእሱ አጠገብ ቆሞ፣ በጳውሎስ አጠገብ ጌታ ቆሞ፣ ጳውሎስ አይዞህ፣ በኢየሩሳሌም ለእኔ እንድትመሰክርልኝ እንደዚሁም ደግሞ በሮምም ልትመሰክርልኝ ይገባሃል። በኢየሩሳሌም እንደመሰከርክልኝ እንዲሁም በሮም ልትመሰክር ይገባሃልና አይዞህ ብሎ ነው የተናገረው። ሐዋርያት 27 ላይ ታሪኩን ታስታውሱ እንደሆነ ሐዋርያት ምዕራፍ 27 ልክ ከዚህ ክስተት በኋላ ጳውሎስ ወደ ሮም እስር ቤት በመርከብ እየሄደ እያለ መርከቧ መንገድ ላይ ተሰባበረች፣ እና ሰው በሙሉ መርከብ ላይ ባህር ላይ ያሉ ተጨነቁ። የዚያን ጊዜ ጌታ ኢየሱስ ክርስቶስ እንደዚሁ ለጳውሎስ ሌሊት ተናገረው። ከዛ በኋላ ቁጥር 22 እና 25 ላይ እንደዚህ ብሎ ተናገረ። አሁንም እንድትበረቱ አሳስባችኋለሁ። ከመርከቡ በቀር ከእናንተ መካከል የአንድም ሰው ሕይወት አይጠፋም። ቁጥር 25፣ ስለዚህም ሰዎች ሆይ፣ ወደ 267 ምናምን የሚሆኑ ሰዎች ናቸው። ስለዚህም ሰዎች ሆይ፣ አይዟችሁ እንደ ተነገረኝ እንደዚሁ እንደማምን እንደሚሆን በእግዚአብሔር አምናለሁና ሰው መርከቡ ተሰብሮ ሁላችንም እንጠፋለን፣ እንሰጥማለን ብለው ምንም ተስፋ ሳይኖራቸው ተጨንቀው በነበረበት ጊዜ ነው ጌታ አይዞ እነዚህም መርከቡ ላይ ያሉትን በሙሉ ሰጥቻለሁ እና ማንም ሰው አይሞትም፣ እንዳውም ሁሉም ጌታን ተቀብለው ይድናሉ ብሎ እንደተናገረው ለሰዎቹ ተነስቶ ጳውሎስ አይዟችሁ፣ አይዟችሁ። የሚያስፈራ ሁኔታ ውስጥ ነው ያላችሁት የሚያስጨንቅ ነገር ግን ምንም አይደርስባችሁም። እንግዲህ ከነዚህ ከ14ቱ ጥቅሶች ውስጥ ስንመለከት ይሄ አይዟችሁ የሚለው ነገር የተነገረው ሰዎች አስፈሪና አስቸጋሪ ለሕይወት አደጋ የሚያስከትል ሁኔታ ላይ እያሉ በነበረበት ጊዜ ነው። አስጨናቂ ሁኔታ የሕይወት ውጣውረድ ወይም የወደፊት ስጋት ሲያጋጥማቸው እግዚአብሔር እየተገለጠ በቃሉም የተናገራቸው ነገሮች ናቸው። አንዳንዴ ሰዎች ምን ይውጠኛል ምን ሆናለሁ ብለው ሲያስቡ እንደነሱ በሚያስብ ሰው እንደነሱ በሚያስብ ሰው በሚያስብላቸው በሚራራላቸው የሚነገራቸው ነገር ነው። በተለይ በእግዚአብሔር ከሰው በላይ ለሚያስብልን ሁሉን ለሚያውቀው እና ይህንን ምክንያቱ ይሄ ነው ያይዟችሁ ምክንያት ግን የመልእክቱ አስፈላጊነት የሚል ርዕስ አለኝ። መልእክቱ ምንድን ነው? አትፍሩ አይዟችሁ የሚለው መልእክት ለደቀ መዛሙርቱ በጣም አስፈላጊ በጣም ወቅታዊ ነው። እኔ ለኛም ለእኛም ለእኔ ለራሴ ይሄ በጣም አስፈላጊና በጣም በጣም ወቅታዊ ነው። ምክንያቱም ያለንበት ዘመን በጣም ያስጨንቃል። ብዙ ሰዎች ፍርሃት አለባቸው። ትዝ ይላችሁ እንደሆነ የኮቪድ ጊዜ እዚህ እኛ እናውቃለን። እዚህ የነበር ነው። የዚህ ክሮገር ብትሄዱ ዋልማርት ብትሄዱ ነገሮች ሁሉ በአንድ ጊዜ ምን ብለው ነበር? ሙጥጥ የሚገዛ ነገር እንደውም፣ ሶፍት የሽንት ቤት መጠቀሚያ ሮሉ ሁሉ የለም ነበር። ሰው እንዴት ይጨነቅ እንደነበረ አስቡ። ሰው ይጨነቃል በተለያየ ምክንያት እና አሁን ያለንበት ጊዜ ውጥረት በዓለም ላይ የበዛበት ጊዜ ነው አንዳንዶቻችንን ረብሾን ሊሆን ይችላል። ግን በእንደዚህ አይነት ጊዜ ነው አይዞህ የሚለው ቃል በጣም አስፈላጊ የሚሆነው። ስለዚህ አይዞህ፣ ብዙ ሰዎች ሌሎችን አይዞ አይሉ፣ ምክንያቱም የሰው ችግር፣ ውጣውረድ፣ ፍርሃትና ስጋት አይታያቸውም። እኛ የሰውን ውስጥ ማንበብ አንችልም። ይህንን ውስጥህን አነባለሁ፣ ውስጣችሁን አነባለሁ የሚሉ ሰዎች ሰምታችሁ ሊሆን ይችላል። ውሸታቸውን ነው የእኛን ውስጥ እንዲነበብ እግዚአብሔር አይፈቅድም። እቅዱም አይደለም ግን በቃሉ ምን ያደርገናል? ይናገረናል። ግን አይሞራችሁን አነባለሁ እንደዚህ እንደዚህ ይሆናል የሚሉ ሰዎች የዓለም አንደኛ ውሸታሞች፣ የሰይጣን አገልጋዮች ናቸው። እግዚአብሔር ያንን አልፈቀደውም። ግን በቃሉ ምን ያደርጋል? ይናገረናል። ስለዚህ ጌታችን ሁሉን ስለሚያውቅ በውስጣችን ያለውን ያውቃል። ስገታችንን ስጋታችንን ጥርጥራችንን፣ ድካማችንን፣ አቅማችንን ያውቃል። ስለዚህም ይህንን የማበረታቻ ቃል ለደቀ መዛሙርቱ ተናግሯል። ለእኛም ይናገራል። ዓለም ጠላታችን ናት። ዓለም መከራ የምታደርስብን ናት። ዓለምን ጌታ ኢየሱስ አሸንፎታል። ስለዚህ ዓለም ታሸንፈኛለች ብላችሁ ማሰብ ሳይሆን ዓለምን የማሸንፈው በማን ውስጥ ስሆን ነው? በክርስቶስ ውስጥ ሆኜ ነው የሚለውን ነገር ማሰብ በጣም ጥሩ ነው። ስለዚህ በእኔ ስትሆኑ እናንተም ታሸንፋላችሁ ነው ያለው። ስለዚህ አይዟችሁ፣ አትጨነቁ፣ አትርበትበቱ፣ ግራ አትጋቡ። ዓለም ጠፊ ናት እና ዓለም ልታመጣ የምትችለው ነገር ደግሞ አላፊ ነው። ዘላለማዊ ውጤት የለውም። ዘላለማዊ አምላካችን ጌታ ኢየሱስ ዓለምንና ውስጡ ያለው ምስቅልቅልሉ አሸንፏል። እኛም በሱ አሸነፊዎች ነን። ይህንን ስናገር አይዟችሁ ባዩ ባህሪውና ችሎታውን ማሳሰብ እፈልጋለሁ። አሁን ዮሐንስ ወንጌል ምዕራፍ 16 ቁጥር 33ን ስታዩ ጌታ ኢየሱስ እናንተም በእኔ ሰላም እንዲኖራችሁ እነዚህን ነገሮች ነግሪያችኋለሁ ብሎ በዓለም መከራ ይኖርባችኋል፣ ነገር ግን አይዟችሁ፣ እኔ ዓለምን ምን አድርጌዋለሁ? አሸንፊዋለሁ። ይህንን ያለው ማን ነው? ጌታ ኢየሱስ ነው። እና እኔ እንደዚህ ይላሉ። በብሉይ ኪዳንም አይዟችሁ ብሎ ተናጋሪው እግዚአብሔር ነው፣ እግዚአብሔር ነበር። በአዲስ ኪዳንም ባየኑ ክፍል ባየናቸው ብዙ ቦታዎች አይዟችሁ ብሎ የተናገረው ማን ነው? ጌታችን ኢየሱስ ነው። አይዞሽ እና አይዞህ ለማለት ብቃትም ኃይልም ያለው እሱ ብቻ ነው። ምክንያቱም ሁሉን ስለሚያውቅ ነው። በሁሉ ላይ ስልጣን ስላለው ነው። ከኛ ስለማይለይም ነው። ጌታ ኢየሱስ ክርስቶስ ከኛ የማይለይ እውነተኛ ወዳጅ፣ እውነተኛ ጓደኛ፣ እውነተኛ ጌታ፣ እውነተኛ አምላክ ነው። ጌታ ኢየሱስ ማቴዎስ 16 ላይ ደቀ መዛሙርቱ ማርቆስ 16 ላይ ደቀ መዛሙርቱ ወደ ምድር ሁሉ ሄደው ወንጌልን እንዲሰብኩ ከተናገረ በኋላ ወደ ሰማይ አረገና በእግዚአብሔር ቀኝ ተቀመጠ ይላል። እዚህ ማነብላችሁ ቁጥር 19ና 20፣ ማርቆስ እነሱም ወጥተው በሁሉም ስፍራ ሰበኩ። አይዟችሁ የተባሉት ጌታም ከነሱ ጋር አብሮ እየሰራ በሚከተሉት ምልክቶች ቃሉን ያጸና ነበር እና ደቀ መዛሙርቱ እየሰሩ ነው። ወንጌል እየሰበኩ ነው። እና ግን ጌታ ከነሱ ጋር ነበረ። እኔ ይሄ አይዟችሁ ያለው ከኛ ጋር መሆን የሚችል ደግሞም ሁል ጊዜ ከኛ ጋር የሆነ የማይለወጥ ጌታ ኢየሱስ ነው። ለጳውሎስ ሐዋርያት 18 ላይ ሐዋርያት 23 ላይ ሐዋርያት 27 ላይ ቅድም ያነበብኩላችሁ ክፍሎች ከ18ን አላነበብኩም። ሐዋርያውን አይዞህ ወንጌል ስበክ እና ዝማት በል ተናገር ማቴዎስ ሐዋርያት 18 ላይ እኔ ከአንተ ጋር ነኝ ማንም ክፉ ሊያደርግብህ የሚችል የለም ብሎ ነው የተናገረው ጌታ አይዟችሁ ሲል በችሎታው ተማምኖ ነው ጌታ አይዟችሁ ሲል በኃይሉ ተማምኖ ነው ጌታ አይዟችሁ ሲል በጥበቡም ተማምኖ ነው እና በህልውናውም ተማምኖ ነው ድል በማድረጉም ላይ ተማምኖ ነው። ድል አድራጊ ነው ጌታችን ኢየሱስ ክርስቶስ። ዓለም አላሸነፈችውም። እኛ በዓለም ውስጥ ስንሆን በዓለምን ልናሸንፍ የምንችለው በሱ መሆኑን ስለሚያውቅ ነው። ስለዚህ በሱ ላይ መታመን እሱን ማመንን የሚጠይቅ ነገር ነው ይሄ አይዟችሁ። በጌታ ማስተዋልና ችሎታ ደግሞ በመንፈስ ቅዱስ ጸጋ ላይ መታመናችንን የሚጠይቅ ነገር ነው። ስለዚህ ደቀ መዛሙርቱ በዚህ በጌታ በባህሪው በማንነቱ ተማም ነው። በችሎታ ተማም ነው። አለምን ሁሉ እንደለወጡ እኔና እናንተ ብዙም ነገር እንኳን በአለም ባንሰራ፣ ግን ልባችን ረፍ ብሎ ሰላም ኖሮን በጌታ ላይ ተማምነን ልንኖር እንችላለን። ስለዚህ አይዟችሁ፣ አይዞ አይዞሽ ጌታ ኢየሱስ አይጥልም፣ ደግሞም አይለወጥም። ክብር ሁሉ ለእሱ ይሁን። እግዚአብሔር እናመሰግናለን። የሚቀጥለው መዝሙራችን ቁጥር 11 ነው። ቁጥር 11 እንዘምረን፣ በጸሎት እንጨርሳለን። ቁጥር 11 እሰይ በሰማይ ቤት አለኝ። እሰይ ይሄ አይዞህ ያለን ጌታ ሰማይ ቤት አዘጋጅቶልናል። እግዚአብሔር ይመስገን።